ሹመት ከተሰጣቸው መካከል የቦሮ ዲሞክራቲክ ፓርቲ አንዱ ሲሆን በክልሉ ሕዝብ ላይ ከፍተኛ ጉዳት ያደረሰውን የጸጥታ ችግር ለመፍታት በሚደረገው ጥረት የበኩሉን ለመወጣት እንደሚሰራ ፓርቲውም አመልክተዋል። የፓርቲው ፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ ለዲደብሊው እንደተናገሩት በትብብር የመስራት አስፈላጊነትን በመገንዘብ የቦሮ ዲሞክራቲክ ፓርቲ የክልሉ መንግስት ያቀረበውን አብሮ የመስራት ጥያቄ መቀበሉን ተናግረዋል። በክልሉ የምንቀሳቀስ የፖለቲካ ድርጅቶች በዚህ ሰዓት ያለንን ልዩነት አጥብበን ክልል ውስጥ ሰላምና መረጋጋት እንዲሰፍን መስራት አለብን የሚል እምነት ያለን ከእንዚህ አንፃር መንግስት ከ አሚ ፓርቲዎች ጋር በተለያዩ ክልሎችም በፌዴራል መንግስትም እንደተመለከት ነው። ለበርካታ የተፎካካሪ ፓርቲ አመራሮች የተለያዩ ሹመቶች እና መድቦች ሲሰጡ ነበረ። የእኛም በዛው ሂደት ውስጥ ሆኖ ምርጫ አድርገን ክልላዊ መንግስት መመስረት ባይቻልም በክልሉ አንኳር ዋና ዋና የጋራ ጉዳዮች ላይ በጋራ ሰርተን ሰላምና መረጋጋትን ማስፈን ይጠበቅብናል የሚል ጥሪ ከክልሉ መንግስት በኩል ቀርቦልን እኛም በሰላም በልማት በመልካም አስተዳደር ጉዳዮች ላይ ሰርቪስ እየሰራን በማነግባባ ጉዳዮች ላይ ደግሞ እየተወያየን መሄድ ይኖርብናል የሚል አለው። በቤንሻንጉል ጉሙዝ ክልል ውስጥ የሚንቀሳቀሰው ሌላው ተፎካካሪ ፓርቲ የቤንሻንጉል ሕዝብ ነጻነት ንቅናቄ የክልሉ መንግስት ለሶስት የፓርቲው አባሎች ሰጠው ያለውን ሹመት የማያውቀውና ያልመከረበት መሆኑን ገልጸዋል። በክልሉ ምርጫ ባለመካሄዱና ክልላዊ መንግስት ሳይመሰረት በመቅረቱ ፓርቲው ከዚህ ቀደም በክልሉ ጥምር መንግስት መቋቋም እንዳለበት ምክረ ሀሳብ አቅርቦ እንደነበረም በመግለጫው ጠቁመዋል። የፓርቲው ሊቀ መንበር አቶ አብዱል ሰላም ሸንግል የክልሉ መንግስት ለፓ የፓርቲው አባላት የሰጠውን ሹመት እንደማይቀበሉ ለዲ ደብሊው አመልክተዋል። ከክልሉ መንግስት ጋር አብሮ ለመስራት በሚያስችሉ ጉዳዮች ላይ ከዚህ ቀደም ምክክር ማድረጉን ገልጸው የድርጅታቸውን ህልውና በማይጎዳ መልኩ ከሌሎች ፓርቲዎች ጋርም ለመስራት ዝግጁ መሆናቸውን ጠቁመዋል። ለድርጅታችን ሶስት ከፍተኛ ኢንፍራስታኒዎች ሹመት እንደተሰጠ በተለያዩ ሚዲያዎችን ሰምተናል። በእኛ በኩል ግን እንደ ድርጅት ክልሉ መንግስት ወይ የክልሉ ብልጽግና ፓርቲ የእኛ ድርጅትን አመራሮችን እንደፈለገ በራሱ መርቶ የመሄድ ስልጣን የለውም። ስለዚህ በዚህ ምክንያት የአጋሄድ ችግር ስለነበረበት እኛ ስልጣኑን አልተቀበል። የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ካሚል አሚድ በበኩላቸው ለፓርቲዎች የተሰጠው ምደባ ሀገራዊ አቅጣጫን ተከትሎ መሆኑን ጠቅሰው ተፎካካሪ ፓርቲዎች የክልሉን ሰላም ለማስጠበቅ የበኩላቸውን እንዲወጡ ለማስቻል ና እና በሚግባቡባቸው ጉዳዮች ላይ በጋራ ለመስራት ታስቦ እንደሆነ ገልጸዋል። ደባስልሰት ያው ሀገራዊ አቅጣጫን ተከትለን ነው የሰጠ ነው። በኃላፊነቱ ተቀብሎ ህዝብ ማገልገልና ያለማገልገል እነሱም ጋር ስለሆነ የሚሆነው በእኛ በኩል ሌላ የምንጠቀመው ስለ አይኖርም። እኛ ትልቁ አላማ ይሄ ክልል ረጅም ጊዜ ከፀጥታ ችግር በፖለቲካ ችግር እናንተም እናንተም እየተባባሉ ከምንባባል እስቲ ሲስተም ውስጥ ገብተን ደግሞ በጋራ ሰርተን አሁን ይህን ክልል መንግስት የሚመሰረትበት ምርጫ ተደርጎ ነገ እዚህ ክልል ነዋሪ የሚጠይቆ መንግስት መሰረት ስላለበት ምንድን ነው የሚያጎልብን? እኛ አሁን እዚህም ከብዶ ብሰሩ የሚያጎልብን ነገር የለም። በቤኒሻንጉል ጉሙዝ ክልል መተከል፣ ካማሺና ምርጫ ባልተካሄደባቸው የአሶሳ ዞን ወረዳዎች በታህሳስ ሃያ አንድ ሁለት ሺ አስራ አራት አመተ ምህረት ምርጫ እንደሚካሄድ ከዚህ ቀደም ብሔራዊ ምርጫ ቦርድ ባወጣው ጊዜያዊ መርሃ ግብሩ ይፋ አድርገዋል። ለዲ ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ